የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ተከስተ ነጋሽ በቅርቡ አምስት ታዋቂ ሴቶች እንደምን ኢትዮጵያን ታሪክ እንደ ቀረጹ ለአንባቢያን በመጽሐፍ ታሪክ ነቅሰው አቅርበዋል። ከእነዚህ ውስጥ አንደኛዋ የሳባዋ ንግሥት ማክዳ ናቸው። ንግሥት ማክዳ ማን ነበሩ? ንግሥት ማክዳ እኛ ማክዳ እንላታለን፣ በሌላ በኩል ደግሞ ንግሥት ሳባም እንላታለን። በመጽሐፍ ቅዱስ እንደምንመለከተው በአንድ ሺህ ዓመት ከክርስቶስ ልደት በፊት በስልጣን ላይ የኖረች ንግስት ነች። ይህች ንግስት ንግስት ሳባ ወይም ማከዳ በዛን ጊዜ ሰሎሞንን ለመጎብኘት ኢየሩሳሌም ሄዳ እንደተገናኘች በመጽሐፍ ቅዱስ ታሪክ የምንመለከተውና የምናውቀው ስለሆነ ንግስት ሳባ ማለት ማነች ብለን በምንጠይቅበት ጊዜ ወደዛን ነው የምንሄደው በሺህ ዓመት ከክርስቶስ ልደት በፊት በስልጣን የኖር ንግስት ነች። እንደሚያውቁት የንግሥተ ሳባ ወይም የማክዳ ታሪክ ብዙ አወዛጋቢ ነው። አንድም የሰለሞናዊው ዝርያን ከኢትዮጵያ ነገስታት ጋር ለመቀጠል የተፈጠረ አፈ ታሪክ እንጂ እውነተኛ ታሪክ አይደለም ብለው የሚከራከሩ የታሪክ ምሁራንም አሉ። በሌላ በኩል ክብረ ነገስትን ተጠቅሶ፣ እንደዚሁም በመጽሐፍ ቅዱስ ጋር ተያይዞ ያ ታሪክ እውነ ተብሎም ይነገራል። ንግስተ ሳባ በአፈ ታሪክ የተፈጠሩ ወይም ደግሞ እውን ኢትዮጵያን የሚገዙ ንግስት ለመሆናቸው የታሪክ ማመሳከሪያው ምን ይሆናል? እንግዲህ እዚህ ላይ ሁለት ነገር መለየት ይኖርብናል። ታሪክ እና ተረት ናቸው። ንግስተሳባ ሳባ መኖርዋና አለመኖርዋ፣ በኢትዮጵያ አገር ውስጥ መግዛትዋና አለመግዛትዋ፣ እነዚህ ነገሮች ተረት ናቸው። ምክንያቱ ንግስትተ ሳባ የኖረችው ከሰሎሞን ጋር የተገናኘችው በሺህ ዓመት ከክርስቶስ ልደት በፊት ሆኖ ስለ እሷ የተጻፈው እኛ የምናውቀው በሀገራችን የተጻፈ በአምስት መቶ ከልደት በኋላ ነው ከክርስቶስ ልደት በኋላ ነው። ስለዚህ ስለ ንግስት ሳባ ታሪካዊ የሆነ መረጃ አለን ለማለት ያስቸግራል። ምክንያቱ እሱ አይኖሮችውና ስለ እሱ የተጻፈው ታሪክ የአንድ ሺህ አምስት መቶ ዓመት ልዩነት ያለው ነው። ግን የንግስት ሳባ ታሪክ ለኛ ትርጉም የሚሰጠው ከታሪክ ጋም የሚያያይዘን የክብረ ነገሥት መጽሐፍ ነው። ክብረ ነገሥት አምስት መቶ አ ዓመት በአጼ ካሌብ ዘመን የተጻፈ መሆኑ ብዙ መረጃዎች እየተገኙ ናቸው አሁን እና በመጽሐፉ ላይ የሚጠቀሰው ምንድን ነው? የኢትዮጵያ ሕዝብ፣ የኢትዮጵያ ታሪክ፣ የኢትዮጵያ ማንነት ከየት የመነጨ ነው የሚለውን ጥያቄ አንስቶ ሲመልስ እኛ ከንግስት ሳባ ጋር የተያዙ የንግስት ሳባ ዘሮች ነን ብሎ ያቀርቧል። እና እዚህ ላይ የንግስት ሳባ ታሪካዊ መረጃ ሳይሆን ስለ ሷ እና ስለ ኢትዮጵያ በጠቅላላው የተጻፈው በክብረ ነገሥት ላይ የምናገኘው እሱ ያፈራው በእኛ በኢትዮጵያ ማንነትና ታሪክ ነው። አሁን የአመታት ልዩነቶች እንዳሉ አንስተዋል። ከዚህ በፊት የለም፣ ቀደም ሲል ምናልባትም በግዕዝ ወይም በሌላ ቋንቋ የንግሥት ማክዳ ታሪክ ተጽፎ ይሆናል። በኋላ ትርጉሙ የደረሰበት ጊዜ ነው እንጂ ያ ጊዜ የመጀመሪያው ዋነኛው ቅጂ ታሪክ የተጻፈበት ጊዜ አይደለም። ያም ክፍተት ሊኖር ይችላል ብለው ሌላ የሚከራከሩ ወገኖች አሉ። ታሪኩን እውነታ ገጽታ ለማላበስ በሚል የዚህ ታሪካዊ ማስረጃ ወይም የክብረ ነገሥት በግዕዝ መጽሐፍ ወይም በአማርኛ መመለስ ወይም በሌላ ቋንቋ ቀደም ሲል የንግሥቲቱ ታሪክ መጽሐፍን አስመልክቶ ያሉ ታሪካዊ ሰነዶች ምን ይመስላሉ? እዚህ ላይ እንግዲህ ስለ ንግሥተ ሳባ የተጻፉ ጽሁፎች በሶስቱ ስልጣኔዎች ይገኛሉ። በቁርአን በእስላም፣ በአይሁዶች በራቢኒክ ትራዲሽን የሚባሉ፣ በሶስተኛ ደግሞ በእኛ እና በአይሁድ ቋንቋ በእብራይ ቋንቋ የተጻፉ ስለ ንግሥት ሳባን የሚመለከቱ ምሁሮች እንደሚሉት ከሺህ ዓመት ከክርስቶስ በኋላ የተጻፉ ናቸው። የቁርአንን ስለ ንግሥተ ሳባ የተጻፈው ያየን እንደሆነ ከእስላም በኋላ ነው እንግዲህ፣ በሰባት መቶ ስምንት መቶ ከክርስቶስ ልደት በኋላ ነው። የእኛ ግን የኢትዮጵያ የታሪክ ምንጮች ስለ ንግሥተ ሳባ መጻፍ የጀመሩት በአጼ ካሌብ ዘመነ መንግስት ነው እና ይህ ማለት ምንድን ነው? የእኛ የኢትዮጵያ የኢትዮጵያ መረጃ ንግሥተ ሳባን በሚመለከት ቀዳሚ መሆኑ ነው። በኢትዮጵያ ስለ ንግስ ሳባ የተጻፈው ታሪክ እስላሞች በቁርአን እና በሌሎች የእስላም ጽሁፎች ከመጥቀሳቸው በፊት በዕብራይስት የተጻፉ ስለ ንግስ ሳባ የሚመለከቱ ከመፍለቃቸው በፊት እኛ፣ የእኛ ማለት የኢትዮጵያ ምንጮች በመጀመሪያ ስለ ንግስ ሳባ መጻፋቸው እናያለን። ይህ ምንድን ነው? የእስላም ሃይማኖት የነኩ ስለ ንግስ ሳባ የሚያወሩ ጽሁፎች ብናይ ንግሥተ ሳባ ያቋሽሸዋታል። በዕብራይስጥ የተጻፉ ስንመለከት ደግሞ ልክ እንደዛው ነው። በእኛ ሀገር የተጻፈው ክብረ ነገስት የሚለው ግን ስለ ንግሥተ ሳባ ሲያወራ ልክ የእኛን ታሪክ መስራች እና ከሰለሞን በምንም መንገድ የማታንስ በእውቀትና በብልሃት የማታንስ ሆኖ ያቀርባታል እና እዚህ ላይ እንግዲህ መጠቀስ ያለበት ምንድን ነው የንግሥት ሳባን ተረት በእነዚሁ በሶስቱ ሃይማኖቶች ቢጠቀስም እኛ የምንሰጣት ክብር የላቀ ሆኖ እናገኘዋለን። እንደሚያውቁት በኢትዮጵያ ብቻ ሳይሆን ቀደም ሲልም እንዳነሱት በደቡብ አረቢያ በኩልም ያሉት እንደዚሁ ንግስተ ሳባ የእኛ ንግሥት ነች የሚል የታሪክ መከራከሪያ ያላቸው፣ በዚህ ወገን ደግሞ በኢትዮጵያ በኩል የለም የእኛ ንግሥት ነች የሚሉ አሉ። የደቡብ አረቢያ ነዋሪዎች ይህንን በታሪካቸው ውስጥ ሊያስቀምጡ የቻሉበት ምክንያት ከምን አኳያ ነው? ንግስቲቱ ሁለቱንም ግዛቶች በአንድ ላይ ትመራ ነበር ወይስ እንደሚባለው ኢትዮጵያ እስከ ደቡብ አረቢያ ዘልቃ ትገዛ ስለነበር ከዛ አንጻር የመጣ የታሪክ ውርስ አለን ባይ ናቸው? በምን መልክ ይገልጹታል? የደቡብ አረቢያን የንግስተ ሳባ የእነሱ ንግስት መሆኗን ታሪክ። እዚህ ላይ እንግዲህ አንድ የተዛባ ነገር አለ። ይሄ ለእኛ የንግስተ ሳባ ታሪክ በክብረ ነገስት ዓይን ነው የምናየው እና ይህ ክብረ ነገስት ስለ ንግስት ሰባ ያወራል። እሱ አይደለም ዋናው የክብረ ነገስት ነጥብ፣ እሱ አይደለም። ክብረ ነገስት ንግስት ሰባን የሚጠቅሰው የአንድ ታሪክ መጀመሪያ ስለሚያስፈልገው፣ መቅድም ስለሚያስፈልገው ይከተዋል እንጂ ዋናው የክብረ ነገስት ይዘታው ምንድን ነው? የኢትዮጵያና የኢትዮጵያውያን ማንነት የሚገልጽ ነው። እና ምንድን ነው እዛ ላይ የሚለው እንግዲህ ክብረ ነገስት እንደጠቀስኩት በአጼ ካሌብ ዘመነ መንግስት የተጻፈ ነው የኢትዮጵያን የኢትዮጵያውያንን ማንነት የሚገልጽ ጽሁፍ ነው ምን ይላል እኛ ኢትዮጵያውያን ነን ይህ እኛ ኢትዮጵያውያን ነን የሚል ለመጀመሪያ ጊዜ የተጻፈው በክብረ ነገስት ላይ ነው ሀገራችን ኢትዮጵያ ነው የሚለው በክብረ ነገስት ላይ ነው ለመጀመሪያ ጊዜ የተጻፈው ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር የሚለውን ጥቅስ የኛ አድርገን ለእኛ ብቻ የሚመለከት መሆኑ አድርገን መያዛችን በዛ ጊዜ ነው የምጀምረው። እኛ እግዚአብሔር የመረጠን ብሔር ነን፣ ምክንያቱ የሙሴ ጽላት እኛ ጋ ነው ያለው ብሎ የሚተች ለመጀመሪያ ጊዜ በክብረ ነገሥት ነው። እኛ ከብሔረ እስራኤል ነን የእኛ መሪዎች ከዘረ ዳዊት ከዘረ ኢየሱስ ናቸው የሚል የኢትዮጵያና የኢትዮጵያውያንን ማንነት የሚገልጽ በታሪከ ነገስ እየተጻፈ የምናገኘው ይህ ነው እና በዚህ ይህን ጽሁፍ የሚያስረዳን ምንድን ነው? የንግስተ ሰባ ተራ ተረት መሆኑ ሳይክድ የኢትዮጵያን ማንነት የኢትዮጵያውያንን ማንነት ያሰፈረ ጽሁፍ ሆኖ እናገኘዋለን። እዛ ላይ ነው ማተኮር ያለብን እንጂ የንግስተ ሰባ ታሪክ ተረት መሆኑ በቀላሉ ልንገነዘበው የሚቻል ነገር ነው። እንደሚያውቁት በርካታ ሀገራትም ቢሆኑ በብሔራዊ ማንነታቸውን በእውነተኛም ሆነ በአፈታሪክ ዙሪያ ቀርጸዋል። ታላቅነታቸው ለብሔራዊ ማንነት እና አንድነታቸው ሲሉ የንግስት ማክዳ ታሪክ ለኢትዮጵያዊ ብሔራዊ ማንነት በተለይም ለክርስትና ሃይማኖት ያበረከታቸው አስተዋጽዎች እንደምን ይገለጣሉ? በጣም በጣም ብዙ ነው። ይሄ የኢትዮጵያ ታሪክ እንግዲህ በኢትዮጵያውያን ስለማይጻፍ አብዛኛው በፈረንጆች የተጻፈ ስለሆነ በእኛ በኩልም ታሪክና ተረት መለየት ስለሚያስቸግረን የክብረ ነገስትን ተራና የንግስት ሰባ ተረት እንዴት ብዙ አስተዋጽኦ እንዳደረጉ ለማየት ያስቸግረናል ግን የኢትዮጵያ ታሪክ ለረጅም ጊዜ ሊቆየው የቻለው የኢትዮጵያ ሕዝብ የኢትዮጵያ ብሔር እንደ ብሔር ሆኖ እንደ መንግስት ሆኖ እንደ ስርዓት ሆኖ ለረዥም ጊዜ ልቆይ የቻለው በክብረ ነገስት ውስጥ ሰፍረው የሚገኙ የማንነት መሰረቶች ናቸው። ኢትዮጵያውያኖች ቀደም ብለው በአጼ ካሌብ ዘመነ መንግስት ጊዜ በአምስት መቶ ዓመት ክልደት በኋላ ከዛ ጀምረው እኛ ኢትዮጵያውያኖች ነን፣ እኛ የተለየን ነን፣ እኛ ስርዓት አለን፣ መንግስት አለን፣ መንግስታችን ከሰለሞን ከዳዊት፣ ከንግስት ሳባ የተያያዘ ነው ብሎ አምነው ለመንቀሳቀስ ያስቻላቸው እንደ አንድ ብሄር፣ እንደ አንድ ስርዓት፣ እንደ አንድ መንግስት ይህን ረጅም ጊዜ ሊጓዙ ያስቻላቸው በክብረ ነገሥት ላይ የሰፈረው የማንነት ፍልስፍና ነው ለማለት ይቻላል። የአጼ ካሌብስ በተለይም ወደ ደቡብ አረቢያ ሄደው ክርስትናን ለመታደግ ባደረጉት ጦርነት ያ ለንግስተ ሳባ ታሪክ መጎልበት ያበረከቱት አስተዋጽኦ ይኖራል? አዎ፣ በመጠኑ ነው። እንግዲህ ምክንያቱ አጼ ካሌብ በዛን ጊዜ በህይወት በነበርበት ጊዜ እና ወደ ደቡብ አረቢያ ሄደው የክርስቲያኖችን ደም ለመበቀል እንዲሁም የክርስቲያን ስርዓት ስር እንዲሰድ ያደረጉት ትግል ሁሉ ለኢትዮጵያ ቤተክርስቲያን ትልቅ አስተዋጽኦ እየሰጡ ናቸው። ሌላው ኢትዮጵያ ኦርቶዶክስ ቤተ ክርስቲያን በተለይ አስተዋጽኦ ከማድረግ አኳያ የንግሥተ ሳባ ልጅ ቀዳማዊ ሚኒሊክ እንደዚሁ ጎልቶ የሚጠቀስ ነው። በተለይም ጽላተ ሙሴ ወደ ኢትዮጵያ ገብቶ አሁን ድረስ በአክሱም ውስጥ ይገኛል ተብሎ ይነገራል። እንደዚሁ ልዩ ጥበቃ ከሚደረግለት ልዩ ታቦት አንዱ ነውና በቀዳማዊ ሚኒሊክስ ታሪክ ከንግሥተ ሳባ ጋር ተያይዞ በተለይም ኢትዮጵያን ብሔራዊ ማንነትም ሆነ ኦርቶዶክስ እምነትን ከማገሉበት አኳያ ያላቸው ልዩ ሚና ምን ይሆናል ይላሉ፣ እናትና ልጅ። እዚህ ላይ እንግዲህ ይሄ የአጼ መልክ መልክ የሳባ ልጅ የእሱን ታሪክ የወሰን እንደሆነ ተረት መሆኑ ፍጹም አያጠራጠርም። ግን ተረትና ታሪክ መለያየት የጀመሩት ከሁለት መቶ ዓመት በኋላ ነው። ከዛ በፊት በሺህ አምስት መቶ በሺህ ስድስት መቶ በሺህ ሰባት መቶ ታሪክ እና ተረት አብረው ነበር የሚሄዱት። እና አሁን ታሪክ እንግዲህ በመረጃ የተመሰረተ ጥናትና ምርምር መሆኑ ማወቅ የጀመርነው ባለፉት ሁለት መቶ ዓመታት ነው። ግን እሱ አይደለም ዋናው ቁም ነገሩ። እሱ አይደለም ዋናው ቁም ነገሩ ምንድን ነው? ኢትዮጵያውያኖች ከሺ አምስት መቶ ዓመት በፊት ማንን ብለው ጠይቀው መልስ ለማግኘት ሲሞክሩ ያፈለቁት ታሪክ፣ ያፈለቁት ተረት ነው እና የታሪክ አስተዋጽኦ አለው። አስተዋጽኦ እንግዲህ ሁላችንም እንደምናምነው አክሱም የተመሰረተው በቀዳማዊ ምኒልክ ነው። ቀዳማዊ ምኒልክ የንግስት ሳባ ልጅ ናቸው። ቀዳማዊ ምኒልክ የጽላተ ሙሴ ይዘው አክሱም ገብተዋል የሚለውን ይህ ተረት መሆኑ ያወቅነው አሁን ነው። ባለፉት ሁለት መቶ ዓመት የታሪክ ጥናት ሳይንሳዊ መንገድ መዋቀር ከጀመርን በኋላ ነው። ከዛ በፊት ግን ታሪክና ተረት አብረው ነበር የሚሆኑት። ይህ እንግዲህ በፊቱ የምንወያይበት ጉዳይ ይሆናል። የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ተከስተ ነጋሽ፣ ስለ ቃለ ምልልሱ እናመሰግናለን። ይኔ ነው እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።